በሞቅዲሹ ባናዲር ሆስፒታል ነርሶች የመነመነውን ሕፃን ልጅ እጆች በስስ ወረቀት ጠቀለሏቸው። ዓላማቸው ሕፃኑ አፍንጫው ላይ የተገጠመለትን የመመገቢያ ቀጭን ቱቦ እንዳይነቅል ለመግታት ነበር። ምን እንደሆነ አላውቅም። ልመግበው ስሞክር ወዲያው ያስመልሰዋል። በዚያ ላይ ያስቀምጠዋል። ይቺ የሕፃኑ እናት ፋጡማ ነች። ከሚቀጥለው ክፍል ካለው አልጋ ላይ ሀዋ የተባለች እናት ከኦቾሎኒ የተዘጋጀ የተመጣጠነ ምግብ ከትንሿ ሴት ልጇ አፍ ላይ ትጨምቃለች። ሕፃኗ ልጅ ማታ ማታ ትኩሳቱ ተመልሶ ቢያገረሽባትም ባለፉት 12 ሳምንታት ግን ክብደት ጨምራለች። ትንሿ ሴት ልጅ አሁን የሚሰጣትን ምግብ በራሷ ጊዜ መዋጥ በመጀመሯ አፍንጫዋ ላይ ተገጥሞላት የነበረው የመመገቢያ ቀጭን ቱቦ ተወግዷል። በቤታችን የሚላስ የሚቀመስ የለም፣ ልጆቻችን ከቀን ወደ ቀን እየደከሙ ነበር። ያኔ ጥለን ለመሄድ ወሰንን። ከአሁን አሁን የአልሸባብ ታጣቂዎች ያገኙናል ከሚል ስጋታቸው ጋር እየታገሉ ሁለቱ እንስቶች በጨለማ ውስጥ ለቀናት ተጉዘዋል። የእግር መንገዱ ስምንት ቀን አፈጅቶባቸዋል። የምንኖረው ከቀንድ ከብቶቻችን ጋር በገጠር ነው። በዚያ ሐኪም ቤትም ሆነ እርዳታ የለም። ሀዋና ፋጡማ አርብቶ አደሮች ናቸው። ሁለቱም መደበኛ ትምህርት አልተከታተሉም። የዕለትተዕለት ኑሯቸው ከቀንድ ከብቶቻቸው ውሎ ጋር እየተሳሰረ ነው። በሶማሊያ በቅርቡ የተከሰተው ድርቅ አብዛኛዎቹን ፍየሎቻቸውንና ግመሎቻቸውን ነጥቋቸዋል። ድርቁ የአኗኗር ዘይቤያቸውን ቢያጠፋውም ሌላ ሕይወት ማለም ግን አይችሉም። መንግስትም ሌላ አማራጭ አላቀረበላቸውም። ሀዋና ፋጡማ በርስ በርስ ጦርነትና ተደጋጋሚ ድርቅ በገዛ አገራቸው ስደተኛ ከሆኑ አንድ ሚሊዮን ሶማሊያውያን ጋር እጣፈንታቸውን ይጋፈጣሉ። የተባበሩት መንግስታት ድርጅት የሶማሊያ ልዩ ልዑክ ሚሻኤል ኬቲንግ በአገሪቱ የተንሰራፋው ረሃብ ዋነኛ ምክንያት የፖለቲካ ስርዓቱ መፍረስ እንደሆነ ያምናሉ። ተቋማት የተሰጣቸውን ኃላፊነት በሚገባ በሚወጡባቸው እና የመናገር ነጻነት በተከበረባቸው ማህበረሰቦች ረሃብ ያን ያህል የለም። ረሃብ ሁልጊዜም ደሃና ደካማ በሆኑት የማህበረሰብ አባላት ላይ ይበረታል። የማህበራዊ ኢኮኖሚያዊና ፖለቲካዊ ሂደት ውጤት ነው። እንደ የተባበሩት መንግስታት ድርጅት ከሆነ ወደ ሰባት ሚሊዮን ገደማ ሶማሊያውያን በአሁኑ ወቅት በሰብዓዊ እርዳታ ላይ ጥገኛ ናቸው። ካለፈው የካቲት ወር ጀምሮ ስልጣን የያዘው መንግስት በአለም አቀፍ እርዳታ ፌዴራላዊ መንግስት ለማቆም ይፈልጋል። በሞቅዲሾ የሰፈነው መንፈስም ተስፋ ሰጪ ነው። የውጭ ዲፕሎማቶችና ባለውረቶች ወደ አገሪቱ እየነጎዱ ነው። የአገሪቱ የማስታወቂያ ሚኒስትር ኦማር ኦስማን ወደፊት ሊፈጠር የሚችል የረሃብ ቀውስን ለመግታት አለም አቀፉ ማህበረሰብ የሚሰጠው የገንዘብ ድጋፍ በቀጥታ ወደ መንግስታቸው አመታዊ በጀት እንዲሆን ይሻሉ። ሙሉ በሙሉ በዓለም አቀፍ አጋሮቻችን እምነት ላይ ጥገኞች ነው። መንግስቱን መልሶ ለመገንባት ገንዘብ ካላገኘን በሙስና ልንከሰስ አንችልም። በጎርጎሮሳዊው 2011 ዓ ም የተከሰተው የሶማሊያ የመጨረሻ ረሃብ 250ሺ ሰዎችን ገሏል። በዚያን ጊዜ አለም ሶማሊያን ሙሉ በሙሉ ዘንግቷት ስለነበር እርዳታው የደረሰው እጅግ ዘግቶ ነበር። በዚህ ዓመት ግን ግዙፍ የእርዳታ ድርጅቶች በሶማሊያ ይገኛሉ። የእርዳታ ሰራተኞቻቸውና በዚያ በመገኘት የመጠባበቂያ እርዳታ በማከማቸታቸው የባለፈው አይነት አስከፊ ቀውስ እንዳይከሰት መግታት ችለዋል። ፒተር ደክለርግ በሶማሊያ የተባበሩት መንግስታት ድርጅት የአስቸኳይ እርዳታ አስተባባሪ ናቸው። ከ2011 ጀምሮ ለሰብአዊ እርዳታ አራት ቢሊዮን ዶላር ወጪ አድርገናል። አራት ቢሊዮን ዶላሩን ሱማሊያን መልሶ ለመገንባት አውለነው ቢሆን ኖሮ ዛሬ የት ልንሆን እንደምንችል አስቡት። የሰብአዊ እርዳታን ልናቆም ይገባል እያልኩ አይደለም። ነገር ግን በአስቸኳይ በልማት ላይ መስራት ይኖርብናል። ይሁንና ፒተር ደ ክለርግ የተጋነነ ለውጥ ሊመጣ እንደማይችል ጠንቅቀው ያውቁታል። ስልታዊ ትዕግስት ከታጣ በሚቀጥሉት አስር ዓመታት በሶማሊያ የሚሰራው ስራ ውጤታማ ሊሆን እንደማይችል ያክላሉ።